ማህደረ ዜና በ1973 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። የአረብ እስራኤል ጦርነት ከእስራኤል ጎን የተሰለፈችውን ዩናይትድ ስቴትስን በመቃወም የነዳጅ ዘይት ማዕቀብ በመጣል የመጀመሪያው የአረብ መሪ ኮሎኔል ሞአመር ጋዛፊ ነበሩ። ጋዛፊ እንደ ጦር ኃይሎች ጠቅላይ አዛዥ ያዋጉትን ጦርነት አብዱልአዚዝ ቡተፈሊቃም እንደ ዲፕሎማት ሲዘውሩት ነበረ። የአረቦቹን ውጊያ ዲፕሎማሲ ቀዛፊ ከትሪፖሊ፣ ካይሮ፣ ደማስቆ ቡተፈሊቃም ከአልጀርስ፣ ፓሪስ፣ ኒውዮርክ ሲያሾሩት የያኔው የ29 ዓመት ወጣት የጦር መኮንን ሲና ግንባር ከእስራኤል ጦር ጋር ይፋለም ነበረ። ዑመር ሐሰን አልበሽር ሶስቱም ወታደሮች ነበሩ፣ ግን አይዋደዱም። ሶስቱም የየሀገራቸውን ፖለቲካዊ ስርዓት የለወጡ ነበሩ። ይጠላለፋሉ። ሶስቱም በሕዝብ አመፅ ከየመንበራቸው ተወቀዱ። ኸዛፊ፣ ቡተፈሊቃም፣ አልበሽር። የአልበሽር ትኩረታችን የሁለቱ ማጣቀሻ የየሀገራቱ እውነት መድረሻችን ነው። ላፍታም አብራችሁን ቆዩ። Yeah. <music> በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በእንግሊዝኛ ምህጻሩ ጦር የታገዙት የሊቢያ አማጽያን ኮሎኔል ሞአምር ጋዛፊን ገለው የትሪፖሊ ቤተ መንግሥትን እንደተቆጣጠሩ ለጎረቤቶቻቸው መንግሥታት ካስተላለፏቸው መልእክቶች አንዱም የጋዛፊን ሀብትና ቤተሰቦችን ወደ ሊቢያ እንዲመልሱ ወይም ለጋዛፊ ቤተሰቦች እና ደጋፊዎች ድጋፍ እንዳይሰጡ የሚጠይቀው ቀዳሚው ነበረ። ከምዕራባውያን መንግስታት ሙሉ ድጋፍና ትብብር ያልተለየው ጥያቄ በጦርነት ወቅት ለአብዛኞቹ የቃዛፊ ቤተሰቦች ጥገኝነት ለሰጠችው አልጄሪያ በጣሙን ለፕሬዝደንቷ ለአብዱልአዚዝ ቡተፈሊቃ ፈታኝ ጥያቄ ነበረ። ቡተፈሊቃ ከአዳዲሶቹ የትሪፖሊ ገዢዎች ይልቅ የምዕራባውያንን ግፊትና ጫና በዘዴ ለማለፍ ጥርሳቸውን በነቀሉበት ዲፕሎማሲያዊ ጥበብ ቃላት ሲቀምሩ የሱዳኑ ፕሬዚደንት ዑመር ሐሰን አልበሽር ተንደርድረው ትሪፖሊ ገቡ። የሊቢያ አማጽያን የትሪፖሊ ቤተ መንግስትን በተቆጣጠሩ ማግስት ሊቢያን በመጎብኘት የሱዳኑን ፕሬዚደንት የቀደመ የአፍሪቃም የአረብ መሪ አልነበረም። تر خلت تشاسرا خلت جينا لنشكر الاخوة في ليبيا وثوار ليبيا على متانو یه لیبی هزب عزافین کسلت آن به ماسو جد لسودان هزب تعلق ستة تاب معکر بول نام سگنو سودان نیکفاف فلو ایفت هایی نت ورر آن نامس نعچو نزیه بمو بک عزافی کت تیاری کافی نظام <applause> አልበሽር በእርግጥ በሞሐመር ቃዛፊ መገደል የሚፈነድቁበት ብዙ ምክንያት ነበራቸው። ቃዛፊ በ1969 ስልጣን ከያዙበት ጊዜ ጀምሮ ከካርቱም መሪዎች ጋር ብዙም ተጣጥመው አያውቁም። አዛፊን በስድስት ወር ግድም ቀድመው እስማኤል አልአዝሃር የሚመሩትን የሱዳንን ሲቪላዊ አስተዳደር አስወግደው ስልጣን የያዙት ጄኔራል ጃአፈር መሐመድ አኒሜሪ ፖለቲካዊ ሂሳባቸው ለመፈንቅለ መንግስት የገፋፋቸው ያስተሳሰባቸውም መሰረት ያኔው የግብጽ መሪ የአረቡ ዓለም እውቅ ብሔረተኛ የገማል አብድናስር አስተምሮ ነበረ። ሻለቃ ቃዛፊም የንጉስ ኢድሪስን ዙፋን መነቃቅረው ሊቢያን የተቆጣጠሩት የናስር አስተምሮ ምርኮኛ ታማኝ ደቀ መዝሙር በመሆናቸው ነበር። ከአንድ ሺ 280 ኪሎ ሜትር በላይ ድንበር የሚጋሩትን ሱዳንና ሊቢያ የሚመሩት ሁለቱም የጦር መኮንኖች፣ ሁለቱም አረቦች፣ ሁለቱም ብሔረተኞች፣ ሁለቱም የአንድ ሰው ደቀ መዛሙርት ቢሆንም ሊግባቡ ግን በርግጥ አልቻሉም። በ1973ቱ የአረብ እስራኤሎች ጦርነት ግብጽ ለምትመራው ጦር ኒሜሪ አልበሽርን የመሳሰሉ ወጣት የጦር መኮንኖችን ጋዛፊ በበኩላቸው ከዶላር እስከ የጦር ጀት ከድንኳን እስከ ወታደር እኩል አዝምተው ለናስር ወራሽ ለአንዋር አሳዳት የነበራቸውን ታማኝነት አስመስክረዋል። ይሁንና ኒሜሪ ወደ ምዕራቦቹ በተለይም ወደ ዩናይትድ ስቴትስ ማዘንበላቸውን የትሪፖሊው ቁጡ ሰው አይፈቅዱም ነበረ። ከዛፊም ኒሜሪን ለመበቀል የደቡብ ሱዳን ነፃ አውጪ ጦርን ኤስፒኤልኤ በእንግሊዝኛ ምህጻሩ ጨምሮ የኒሜሪን ተቃዋሚዎች ያስታጥቁ፣ ያደራጁ፣ በዲፕሎማሲው መስክ ይደግፉ ነበረ። ሳዲቅ አልመህዲ የሱዳን ጠቅላይ ሚኒስትር በነበሩበት ዘመን ቃዛፊ የካርቱሞች ወዳጅ መሆናቸውን ቢያስታውቁም የወዳጅነቱ መሰረት በቅጦ ሳይጣል በ1989 ኮሎኔል ሙአምር ሐሰን አልበሺር የመህዲ መንግስት አስወግደው ስልጣኑን ተቆጣጠሩ። እንደገና ጠብ ቃዛፊ የዳርፉር አማጽያንን በተለይም የፍትህና እኩልነት ንቅናቄ ጄም የተባለውን አማጺ ቡድን እስከ አፍንጫው ማስታጠቅ ያዙ። ለንቅናቄው መሪ ለዶክተር ኸሊል ኢብራሂም መውጫ መግቢያ መፍቀዳቸው ለአልበሽር የብቀላ ሴራም ከበቂ በላይ ምክንያት መሰረትም ነበረ። የቃዛፊ ተቃዋሚዎች ቤንጋዚ ላይ መደራጀት ሲጀምሩም ጦር መሳሪያ አቀባይ፣ መረጃ አስተላላፊ፣ መንገድ መሪዎችም አንድም ያልበሽር ወታደሮች ሁለትም ሰላዎች ነበሩ። የቃዛፊ ተወዳጅ ታማኝ አልጋ ወራሽም ይሆናሉ ተብለው ይጠበቁ የነበሩት ወንድ ልጃቸው ሰይፍ አልኢስላምን ኅዳር 2011 የያዙት ዚንታን የተባሉት የሊቢያ ሚሊሻዎች መሆናቸው በእርግጥ አያጠያይቅም። ሰይፍ አል ኢስላም ያሉበትን ስፍራ የሸሸጓቸውን ሰዎች ማንነት አለባበሳቸውን ሳይቀር የጠቆሙት ግን ሲአይኤዎች አልነበሩም። ሞሳድም አይደለም። ኤምአይ 16 ወይም 15ም አይደለም። የሱዳን ብሔራዊ የመረጃ አገልግሎት ኤንአይኤስኤስ እንጂ። አልበሽር ከፖለቲከኝነትም ከዲፕሎማትነትም ይልቅ እንደ ጦር ጀኔራልነታቸው ቀዛፊን የማጥፋታቸውን ድል ገድል ሲያቅራሩ፣ ቡተፈሊቃም ድምፃቸውን አጥፍተው ሊቢያን ከሰላማዊ ሀብታም ሀገርነት ወደ ወሮበሎች መፈንጫነት ያሽቀነጠረው ለውጥ ድንበር እንዳይሻገር ይታትሩ ነበር። አልበሽርም ሆኑ ቡተፈሊቃ ግን የያዙትን ስልጣን አንድም እንደ ጋዛፊ ዘር ማንዘራቸውን አስገድለው አሰድደው ራሳቸውም ተገለው ሁሉንም እንደሚያጡት ሁለትም፣ እንደ ቤን አሊ ተሰደው፣ ሶስትም እንደ ሙባረክ ተዋርደው እንደሚቀሙ ያሰቡ አይመስሉም። የፖለቲካ ተንታኝ አበበ አይነቴ እንደሚሉት ደግሞ የአፍሪቃ መሪዎች ስልጣን የሚያራዝሙበትን እንጂ የሚለቁበትን አስበው አያውቁም። በአብዛኛው የአፍሪካ መንግስታት ወይም የፖለቲካ የሀገር መሪዎች የስልጣን እድሜያቸውን ስለሚያራዝሙበት ሁኔታ እንጂ ከስልጣን በሰላማዊ መንገድ ስለሚወርዱበት ሁኔታ ብዙን ጊዜ አስበው አያውቁም። በብዙ ሀገሮችም ስልጣናቸውን ለማራዘም የህገ መንግስት ማሻሻያ ሲያደርጉ ነው የሚታወቀው። የህገ መንግስት ማሻሻ የፕሬዝዳንቱን የስልጣን እድሜ ስለማራዘም እንጂ የሚታሰበው በክብር ከስልጣን በሰላማዊ መንገድ ስለመውረድ ሁኔታ ብዙን ጊዜ አያስቡ። ቀዛፊ ሲሻቸው እንደ ንጉስ ሲያሰኛቸው እንደማይነካ አምባገነን፣ አልበሽር እንደ ጦር ጄኔራል፣ ቡተፈሊቃም እንደ ዲፕሎማት ያስቡ ይሆናል። ሶስቱም ግን ስለ ስልጣናቸው ያስቡ የነበረው በርግጥ። የተራራቀ አይደለም። መቆየት የሊቢያ መስቀልቅል ከአንድ ሁለት አደጋዎች በስተቀር አልጄሪያን እንዳያብጥ የቡተፈሊቃ ብልሃት ብዙ ጠቅሟል። የአልጄሪያ የነጻነት ተፋላሚ ወታደር፣ የረጅም ጊዜው ዲፕሎማት፣ የሀያ ዘመኑ ፕሬዝደንት ጤናቸውም እድሜያቸውም ከድቷቸው በድናቸው ሀገር እንዲገዛ መሞከራቸው ግን በእርግጥ ጅልነት ነበር። ከ1962 ጀምረው የወጣቶች ጉዳይ ሚኒስትር፣ የውጭ ጉዳይ ሚኒስትር፣ አፈ ጉባኤ፣ ፕሬዚደንት ሆነው 57 ዘመን እንደተከበሩ ኖሩ። በስተ ማብቂያው ግን ተጠልተው፣ ተወግዘው፣ ተዋርደው ተሰናበቱ። ወተብሊህ ሰይድ የሪፐብሊኩ ፕሬዚዳንት ስልጣን መልቀቃቸውን ለህገ መንግስታዊ ምክር ቤት በይፋ አስታውቀዋል። የቡተፈሊቃ ውድቀት በእርግጥ አሳዛኝ ነው። የአልጄሪያ ፖለቲካዊ ጉዞ፣ የአልጄሪያውያን የወደፊት እጣ ፈንታ ግን በምንም መንገድ የሊቢያን ያክል አስደንጋጭ፣ የሱዳንን ያክል አጠራጣሪ አይደለም። ሊቢያ ዛሬ ሀገር ለመባል ከስም በስተቀር የተረፋት የለም። የመዓልት ወሌት ዜናዋ ግድያ፣ አፈናም፣ ባርነት፣ ዝርፊያ፣ ውጊያ ነው። የዛሬ ሰባት ዓመት ትሪፖሊ ድረስ ተጉዘው ድል ገድላቸውን የደሰኮሩት የሱዳኑ ፕሬዚደንት ዑመር ሐሰን አልበሽር በእርግጥ እንደ ጋዛፊ ግንባራቸውን ፈርክሶ የጣላቸው የለም፣ ግን ካለፈው ሐሙስ ጀምሮ ከዚያም ከሚያቀራሩበት ወንበር ላይ ተሽቀንጥረዋል። የቀድሞ ታማኝ ጀኔራላቸው እንዳሉት ደግሞ ታስረዋል عليه أعلن አና وزير الدفاع ረኢስ اللجنة الأمنية العليا. እኔ የመከላከያ ሚኒስትርና የጊዜያዊ የጸጥታ ኮሚቴ ሊቀመንበር ስርዓቱ መወገዱን፣ የስርዓቱ መሪ መታሰራቸውን አስታውቃለሁ። አስተማማኝ ስፍራ በቁጥጥር ስር መዋላቸውን አስታውቃለሁ። ከዚህም በተጨማሪ የሚከተለውን አስታውቃለሁ አንደኛ፣ የሀገሪቱን አስተዳደር ለሁለት ዓመታት የሚይዝ የሽግግር ወታደራዊ ምክር ቤት መቋቋሙን አስታውቃለሁ። ሁለተኛ፣ በ2005 የጸደቀው የሱዳን ሪፐብሊክ ሕገ መንግሥት መታገዱን አስታውቃለሁ። ምክትል ፕሬዚደንትና መከላከያ ሚኒስትር አዋድ መሐመድ አህመድ ቢን አውፍ ሐሙስ የአልበሽርን አገዛዝ በመቃወም ካለፈው ታህሳስ ጀምሮ በአደባባይ ሲሰለፍ የከረመው የሱዳን ህዝብ የሰላሳ ዘመን ገዢው ከስልጣን በመወገዳቸው መደሰት፣ መርካት፣ ተስፋ ማድረጉ አልቀረም። ጦር ኃይሉ ከቀድሞ ገዢው የነጠቀውን ስልጣን ለሁለት ዓመት እንደተቆጣጠረ ለመቆየት መወሰኑ እንጂ የደስታ ፌስታ ተስፋው ቅጭት። በፊት ለተቃውሞ ሐሙስ ለደስታ አደባባይ የወጣው ህዝብ ፌስታውን አዲሶቹ ጀነራሎችን መቃወሚያ ያደረገው የተቃውሞ መቀጠል የሚያስቀጥለው ቀውስ አስገምግሞ ሳያበቃ ወታደራዊ ምክር ቤቱን ይመራሉ የተባሉት ጀነራሎች እርስ በርስ መሻኮታቸው ገሃድ ወጥቷል። ሐሙስ የአልበሽርን መወገድ ያወጁት ጀነራል አዋድ መሐመድ አህመድ ቢን አውፍ አርብ ስልጣናቸውን ለቀው በምትካቸው ጀኔራል አብዱልፈታህ አልቡርሃን መሾማቸውን አስታወቁ። የጀኔራሎቹ ሹምሽር የሱዳን ጦር አዛዦች እርስ በርስም ከስለላው መስሪያ ቤት ኃላፊዎችም ጋር እየተሻኮቱ መሆኑን የሚያረጋግጥ ነው። ሱዳን እንደ ሊቢያ ምዕራባውያንን የሚያማልል ሀብት የላትም። ስልታዊ አቀማመጧም የፖለቲካ ማዕከልነቷ ከሁሉም በላይ ስፋትና ትልቅነቷ ሊቢያ ከታቀፈችው ነዳጅ የበለጠ በተለይ ለአፍሪካ እጅግ ጠቃሚ ያደርጋታል ግብፅ ከሰሜን ኢትዮጵያ ከደቡብ ምስራቅ ኤርትራ ከምስራቅ ማዕከላዊ አፍሪካ ሪፐብሊክ ከደቡብ ምዕራብ ደቡብ ሱዳን ከደቡብ ሊቢያ ራሷ ከሰሜን ምዕራብ ሁሉም አሁን ወደ ካርቱም እያማተሩ ነው የአባይ ላይ ግድብ፣ የደቡብ ሱዳን ሰላም፣ የማዕከላዊ አፍሪካ ሪፑብሊክ ውዝግብ መቀጠል አለመቀጠሉም ካርቱም ላይ የሚበየና የሚሆነው የአዲሶቹ ወታደራዊ ገዢዎች ተወካዮች ዛሬም አዲስ አበባ ውስጥ የኢትዮጵያና የአፍሪካ ህብረት መሪዎችን አነጋግረዋል። የንግግራቸው ውጤት ምንም ሆነ ምን፣ የሚወሰነው ግን እንደገና ካርቱም እንጂ አዲስ አበባ ላይ አይደለም። ሱዳን ሊቢያን ወይስ Algerien. Det kanske man som man.